ለሶስት አስርተ ዓመታት በስልጣን ላይ የቆይቱን ኦማር አልበሽርን ያለፈው ሚያዝያ ሶስት ቀን 2011 ዓ ም ከስልጣን ያወረደው የሱዳን ሕዝባዊ ተቃውሞ አሁንም ቀጥሏል። አልበሽርን ተክቶ በሀገሪቱ ስልጣኑን የተቆጣጠረውን ወታደራዊ የሽግግር መንግስትን ተቃውመው አውራ ጎዳናዎችን የሚያጨናንቁ የተቃውሞ ሰልፎች አልበሽር ከወረዱ ከወራት በኋላም ቀጥለዋል። የሱዳን የሰራተኞች ማህበርን ጨምሮ የተለያዩ የፖለቲካ ፓርቲዎች የሚመሩት ይህ ተቃውሞ ወታደራዊ የሽግግር መንግስቱ በሲቪል አስተዳ መወዳደር እንዲተካ የሚጠይቅ ሲሆን የሱዳን የጸጥታ ኃይሎችም ተቃውሞውን ለመበተን በሚያደርጉት ተኩስ የሚሞተው ሰላማዊ ሰው ቁጥር ከጊዜ ወደ ጊዜ እየጨመረ መጥቷል። በዚህ ሁኔታ በሱዳን የጦር ኃይል የተገደሉ ሰላማዊ ሰዎች ቁጥር ሰሞኑን በካርቱም አደባባይ የተገደሉትን ሀያ ሰዎች ጨምሮ የሟቾቹ ቁጥር ወደ ስልሳ ማሻቀቦን የጀርመኑ የዜና ወኪል በዛሬው ዕለት ዘግቧል። የጸጥታ ኃይሎች በተቃዋሚዎች ላይ በፈጸሙት በዚህ ጥቃት ወታደራዊ የሽግግር መንግስቱ በሀገር ውስጥ የሚሆን ባለማ አቀፉ ህብረተሰብ ዘንድ ውግዘት እየደረሰበት ይገኛል። ይህንን ተከትሎ ምክር ቤቱ ከተቃዋሚ ኃይሎች ጋር ሲያደርገው የነበረውን ድርድር በመተው በዘጠኝ ወራት ውስጥ ምርጫ እንዲካሄድ በትናንትና ውለት ጥሪ አቅርቦ ነበር ያም ሆኖ ግን ተቃውሞ ቀጥሏል። የኢዳል ፈጥር በዓል እየተከበረ በነበረበት በትናንትና ውለት ሳይቀር የካርቱም አደባባይ የሽግግር መንግስቱን በሚያወግዙ ሰልፈኞች ተጥለቅልቆ ነው የዋለው። በውስጥና በውጭ ጫና የበረታበት የሱዳን ወታደራዊ ሽግግር ምክር ቤት ሊቀመንበር አብዱል ፈታህ አል ቡርሃን በዛሬው ዕለት በሀገራቸው የቴሌቪዥን ጣቢያ ቀርበው በሰጡት መግለጫ ደግሞ ከብሔራዊ ጥቅም ባሻገር በማንኛውም ጉዳይ ከተቃዋሚዎች ጋር ለመነጋገር መንግስታቸው ፈቃደኛ መሆኑን ገልጸዋል። ሰዎች ተቀምጠው ተቃውሟቸውን ሲገልጹባቸው የነበሩ አደባባዮችና ቦታዎች አብይ ሁነቶችን አስተናግደዋል እነዚህ የህዝቡ ስሜቶችና ማህበራዊ ህይወቱ የታየባቸው ድርጊቶች የሱዳኖችን ባህልና የማንነታቸውን እውነተኛ ጥልቀት አሳይተዋል እኛ በሽግግሩ ወታደራዊ ምክር ቤት ያለን ለሌላ ዓላማ ሳይሆን ለህዝቡ ጥቅም ስንል የሱዳን አብዮት ፍላጎቶች በተለያየ መልኩ ሊገልጽ የሚችለውን የህጋዊ አስተዳደር ምስረታን እውን ለማድረግ ለድር ድር እጃችንን ዘርክተናል። መልካሙን ሁሉ እመኛለሁ። ወኩሉ ዓምን ወአንቱም ብአልፍ ይር። የሱዳን ወታደራዊ ሽግግር ምክር ቤት ሊቀመንበር አብዱልፈታህ አልቡርሃን ከእንነጋገር ባሻገር በጸጥታ ኃይሎች ለደረሰው ጥቃትም ይቅርታ ጠይቀዋል። ም ሙሲፋ ነጃምት ን ሙወላት አል ልአምን ሙሽተረካ ባለፉት ጥቂት ቀናት የፀጥታ ኃይሎች የተወሰኑ ስጋቶችና አስቸጋሪ የፀጥታ ሁኔታና የደህንነት ስጋቶችን ለመቋቋም ባደረጓቸው ጥረቶች ሳቢያ አሳዛኝ ሁነቶችን ተመልክተናል። ጥቃት የደረሰባቸው ሰዎች ሲወድቁና ሲጎዱ ተመልክተን አዝነናል። ለተከሰተው ነገር ይቅርታ እንጠይቃለን። ለሞቱት ሰማዕታት ነፍሶችና የቆሰሉትም በቶሎ እንዲያገግሙ እንጸልያለን። ናይ ላነስሚ لاي ظروف ቢለቀትና ን የወታደራዊ ባለስልጣኑ የይቅርታም ይሁን የእንነጋገር ጥያቄ ግን አውንታዊ ምላሽ ያገኝ አይመስልም። የሱዳን ሰራተኛ ማህበርም ይሁን ሌሎች በተቃውሞ ውስጥ ያሉ ኃይሎች ከሽግግር መንግስቱ ምንም አይነት ንግግር እንደማይፈልጉ ነገር ግን ስልጣኑን እንዲልቅ እየወተወቱ ነው። ከሁለት ቀናት በፊት አንድ የ17 ዓመት ወጣትን የጸጥታ ኃይሎች በጥይት ሲመቱት እንደተመለከተ የሚናገር አንድ የካርቱም ከተማ ኗሪ እንደሚለውም ሰላም ሰላምና መረጋጋት የሚመጣው የወታደራዊ ሽማምንቱ ከስልጣን ሲወርዱ ብቻ ነው። ዊር ኮንቲኒዊን ትግላችንን እንቀጥላለን። እናውቃለን፣ ጉዞው ቀላል አይደለም። ነገር ግን በሱዳን ህዝብ እንተማመናለን። እኛ እየተባበርንን ወታደራዊ መንግስት እንዲመራን አንፈልግም። ይህን አጋጣሚ በመጠቀም ለወታደራዊ ባለስልጣናቱ በግልጽ ማስተላለፍ የምንፈልገው መልእክት ለሰላም ለፍትህና ለለውጥ ሲባል በተቻለ ፍጥነት ስልጣኑን ይልቀቅ። በሱዳን ከተቃውሞ አመፁ ጋር ተያይዞ ከተገደሉ ሰዎች በተጨማሪ በርካቶች ለእስር መዳረጋቸው ይነገራል። በዛሬው ዕለትም በቅርቡ ከስደት የተመለሱት የሱዳን ህዝቦች የነፃነት ንቅናቄ አማጺ ቡድን መሪ ያሲራማን በሱዳን የጸጥታ ኃይሎች በቁጥጥር ስር መዋላቸውን የንቅናቄው ቃል አቀባይ ገልጸዋል። እናም በሀገሪቱ የተቀሰቀሰው ተቃውሞና ቀውስ ማቆሚያ ያለው አይመስልም።